of America <laughs> e Yeah, yeah, America Dems Radio Tabernacle. <laughs> ለውጥ ስላላገኘ ያው አድማ አድርጓል። አካባቢ ስራ ማቆም አድማ ተብሎ ያው ወደ ሶስት ቀን ተብሏል። የህዝቡን ቅሬታ መፍታት የሚችሉም ሰዎች አደሉም። በጣም እየተሰላችሁ ነው። ከመብዛቱ የተነሳ ሁሉም ሰው ነው ቅሬታውን እያሰማ ያለው። ቅሬታ ስናቀርብ ትክክል ነው የገመት ነው ግምት ይገባችኋል የሚል ነው። ቅሬታ ያሰሙ የአዲስ አበባ ነጋዴዎች ናቸው የተሰሙት። ዝርዝሩን በዕለቱ አብይ ዘገባ ይዘናል። በባህር ዳር በሚገኘው ጣና ሀይቅ ላይ የተስፋፋው እምቦጭ የተባለው አደገኛ አረም ሀይቁን ሊያጠፋው እንደሚችል ባለሙያዎች ገለጡ። በዚህም ላይ መጽሔት ሰፋ ያለ ዝርዝር ይዟል። ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ አድማጮቻችን ዛሬ አርብ ሐምሌ 14 2009 ዓ.ም አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮግራም አቀናባሪያችን ንግሡ ታምሬና ከስርጭት መሐንዲሳችን ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማ። ቻይና ወደ አወዛጋቢው የጅቡቲና ኤርትራ ድንበር ወታደሮችን ለመላክ እያሰበች መሆኗን አንድ የቻይና ከፍተኛ ዲፕሎማት ዛሬ አርብ ለአፍሪካ ህብረት አስታወቁ። ቃታር ባለፈው ወር ወታደሮቿን ከዚያ ማስወጣቷ ማስወጣቷ ይታወሳል። እኒሁ ኳንግ ዌይልን የሚባሉ ዲፕሎማት ለአሶሺትድ ፕሬስ እንዳስታወቁት ቻይና የእነዚህን የሁለት የምስራቅ አፍሪካ አገሮች ውዝግብ እንድሸመግል ከተጠየቅሁ እገባበታለሁ ብላለች። በዚህ ወር ቻይና አንድ የጦር ኃይሏን አባል ከአገሯ ውጭ የሚገኘውን የመጀመሪያ ወታደራዊ ጦር ሰፈር እንዲቀኝ ወደ ጅቡቲ መላኳም ታውቋል። ይህ የቻይና እርምጃ ኢኮኖሚና የፖለቲካ አሻራዋን ከማሳደግ አኳያ ለወታደራዊ የጦር ኃይሏ መስፋፋትም አንድ እርምጃ ተደርጎን የሚታይ እንደሆነ ታውቋል። ቃታር፣ ባለፈው ሰኔ ወር ነው ወደ 450 የሚሆኑ የሰላም አስከባሪዎቿን ዱሜሪያ ተራራማ ስፍራ ከሚገኘው የጅቡቲ ድንበር ያስወጣችው። የጅቡቲና የኤርትራ የድንበር ውዝግብ በሰላማዊ መንገድ እንደሚፈታ ቻይና ታምናለች ይላሉ ኳንግ። በአሁኑ ወቅት ጅቡቲም ሆነ ኤርትራ ውስጥ የተባበሩት መንግስታት ሚሽን ወይም ተልእኮ እንደሌለ ይታወቃል። ቻይና ጅቡቲ ውስጥ የሚኖራት ወታደራዊ ጦር ሰፈር የመከላከያ ሳይሆን የሎጂስቲክስ ነው የሚሉት ኳንግ ይህም የሎጂስቲክስ ማዕከል ለአፍሪካና ለምዕራብ እስያ የባህር ላይ ዘራፊዎች ለመከላከል ለተባበሩት መንግስታት ሰላም አስከባሪዎችና ለሰብአዊ አገልግሎት ተልእኮ የሚረዳ እንደሆነም አመልክተዋል። ለአስር ዓመታት በሱባኤ ቤት ቆዩ የተባሉት የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሶስተኛ ፓትርያርክ መለቀቃቸው ተገለጠ። በኤርትራ የኦርቶዶክስ ተዋህዶ ቤተ ክርስቲያን ጽህፈት ቤትና በሶስተኛው የኤርትራ ፓትርያርክ አቡነ አንጦ አንቶኒዮስ መካከል ተፈጥሮ ነበር የተባለውን አለመግባባት የኤርትራ ገዳማት ጥምረትና የኤርትራ ሊቃውንቶች ጉባኤ መሸምገላቸውን ችግሩ ስምምነትና በእርቅ እንደተፈታም ዘጋቢያችን ብርሃነ በርሄ መምህር መልከ ጸዴቅ አብርሃን ጠቅሶ ተከታዩን ዘግቧል። ካ ቅዱስ ንርስ ዘሎ መዛግብ መወከስ ኮኑና ምእንቲ ብኡ ሂቦምና ንዑኡ ከዓ ፅኒዕና ርኢናን እንታይ እንታይ ተገይሩ ካብቲ መጀመሪኡ ክሳብ መወዳእታ ከብጽሑ ዝኽእል ከኦርቶዶክስ ተዋህዶ ሲኖዶስ ኤርትራ ጽፈት ቤት አስፈላጊውን መረጃና ሰነዶች ከሰበሰብን በኋላ ወደ አባታችን አቡነ አንጦኒዎስ ሄደን ስለ ጉዳዩ አነጋገርናቸው። እሳቸውም የገዳማ አባቶችና የሃይማኖት ሊቃውንት መታችሁ እየጠየቃችሁኝ፣ እንዴት አልሰማችሁም በማለት በደስታ ስለተቀበሉን በአንድ ዓመት ጊዜ ውስጥ ለ18 ቀናት ባደረግነው ድርድርና ጥረት በመጨረሻ ሊስማሙ ችለዋል። እኛም ይቅር ይቅር አባ ብለን ጉዳዩ ተጠናቋል። ዘጋቢያችን ብርሃነ በርሄ መምህር መልከጼዴቅ አብርሃን ጠቅሶ የዘገበው ነው። ሦስተኛው የኤርትራ ኦርቶዶክስ ፓትርያርክ አቡነ አንጦኒዎስ ሱባኤ ወይ ደግሞ ቀኖና ሲያደርጉበት እንደነበረ ከተገለጠው ቤት ወጥተው እሁድ ሐምሌ 9 2009 ቅድስተ ማርያም ቤተክርስቲያን በተደረገው የጸሎትና ቅዳሴ ስነ ሥርዓት ላይ እንደተሳተፉም ታውቋል። ፓትርያርኩ የኤርትራ ኦርቶዶክስ ተዋሕዶ ጽህፈት ቤት ባስተላለፈው ውሳኔ መሰረት ለአስር ዓመታት በሱባኤ በተዘጋጀው ቤት እንዲቆዩ ከጽህፈት ቤቱ የተገኘው መረጃ ያመለክታል። ብርሃኔ በርሄ ለቪኦኤ ከአስመራ ብርሃኔ፣ እናመሰግናለን። በአዲስ አበባ ከተማ በኮልፌ ቀራኒዮ የአጣና ተራ ነጋዴዎች በቀን ገቢ ግምቱ ላይ ላቀረቡት ቅሬታ በቂ ምላሽ ስላላገኙ የንግድ ቤታቸውን ዘግተው እንደነበር ተገለጠ። ነገር ግን የቀበሌና የወረዳ አስተዳደሮች ሱቁን በማይከፍት ነጋዴ ላይ የማሸግ እርምጃ እንደሚወሰድ በማስታወቃቸው ዛሬ ከሰዓት በኋላ በከፊል መከፈቱን ተናግረዋል። በዚህ ላይ ተጨማሪ ዘገባ ወደ ኋላ ላይ እናቀርባለን። ምንም እንኳን መንግስት የተኩስ አቁም ውልፋ ቢያደርግም ደቡብ ሱዳን ውስጥ ውጊያው መጧጧፉን አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ባለስልጣን አስታወቁ። የድርጅቱ የሰላም አስከባሪ ምክትል ኃላፊ ኤልጋሲም ዋኔ ለጸጥታው ጥበቃ ምክር ቤት ትናንት ሐሙስ እንዳስታወቁት በኢኮቶሪያስና በአፐር ናይል አካባቢ አሳሳቢ የሆኑ ያልተቋረጡ ወታደራዊ ዘመቻዎች ተካሂደዋል። ወይን እንደገለጡት ደቡብ ሱዳን ውስጥ ያለው የወቅቱ የደህንነት ሁኔታ እጅጉን አሳሳቢ ስለሆነ ታማኝነት ያለው የተኩስ አቁም ውል ሊቋጠር ይገባል ብለዋል። በዚህ ሳምንት ውስጥ ከ24 በላይ ተቃዋሚ የፖለቲካ ደጋፊዎችን እንዳስሩ የኡጋንዳ ፖሊሶች አስታወቁ። የተቃዋሚ ደጋፊዎቹ መታሰር ፕሬዚዳንት የወሪ ሙሰቪኒ እንደ አውሮፓ አቆጣጠር በ2021 ዓ ም በሚካሄደው ምርጫ እንደገና ለመወዳደር ይችሉ ዘንድ ህገ መንግስቱን ይለውጣሉ ከሚለው ጥርጣሬ ጋር ሊገጣጠም ችሏል። የኡጋንዳ ህገ መንግስት አንድ የፕሬዚዳንታዊ ምርጫ ተወዳዳሪ ዕድሜው ከ75 ዓመት በታች መሆን እንዳለበት ይደነግጋል። ለ31 ዓመታት ሥልጣን ላይ የቆዩት የወሪ ሙሰቪኒ ግን በቀጣዩ ምርጫ 77 ዓመት ይሆናቸዋል። ለማንኛውም ሙሴቬኒ ለቀጣዩ ምርጫ እንደሚወዳደሩ በይፋ የተናገሩት ነገር የለም። እንዲያውም ለተቃዋሚ ፓርቲዎቹ ህገ መንግስቱን ሊያሻሽል ነው በሚለው ያልተረጋገጠ ወሬ ጊዜያችሁን አታጥፉ ማለታቸው ተሰምቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ምስራቅ ኢየሩሳሌም አካባቢ ዛሬ አርብ በተካሄደ ግጭት አንድ ፍልስጤማዊ መገደሉን የፍልስጤም ሚኒስቴር አስታወቀ። በሚኒስቴሩ ገለጣ መሰረት ግድያው የተካሄደው ራስ አልአሙድ አካባቢ ሲሆን ግድያውን የፈጸመው ማን እንደሆነ ግን አልተገለጠም። ግድያው የተፈጸመው እስራኤል በቅርቡ በወሰደቻቸው አዳዲስ የደህንነት እርምጃዎች ምክንያት በእስራኤልና በፍልስጤማውያን መካከል ግጭት በተፈጠረበት ወቅት መሆኑም ታውቋል። የእስራኤል ፖሊሶች እድሜው ከ50 ዓመት በታች የሆነ ማንም ምስልምና ሃይማኖት ተከታይ ወደ አወዛጋቢው ኢየሩሳሌም ቅዱስ ስፍራ ለአርብ ጸሎት እንዳይገባ ማገጃ አውጥቷል። በመጨረሻ በመጨረሻም በሰሜን ኮሪያ መንግስት አስሮ ህይወቱ ካለፈው ከዩናይትድ ስቴትሱ የኮሌጅ ተማሪ ኦቶ ዋርምቢር ሞት በኋላ ዩናይትድ ስቴትስ ወደ ሰሜን ኮሪያ በሚደረጉ ጉዞዎች ላይ እገዳ እንደምታደርግ የተነገራቸው መሆኑን የግል የጉዞ ወኪሎች አስታወቁ። እንደ ኮሪዮቶ ቱርስና ያንገር ፓዮኒር የመሳሰሉ የጉዞ ወኪሎች እንዳስታወቁት እገዳው በሚቀጥለው ሳምንት ይፋ ተደርጎ በቀጣዩ ወር ተግባራዊ ይሆናል። የጉዞ ወኪሎቹ የእገዳውን ዜና የሰሙት በስዊድን ኤምባሲ በኩል ሲሆን፣ ይህም የሆነው ዋሽንግተን ከሰሜን ኮሪያ ጋር ኦፊሴላዊ ግንኙነት ስለሌላት ሰሜን ኮሪያ ያለ ጉዳይዋ በስዊድን በኩል ያላት ጉዳይ በስዊድን በኩል ስለሚስተናገድ ነው። እገዳውን አስመልክቶም የዩናይትድ ስቴትስ መንግስት እስካሁን የሰጠው ኦፊሴላዊ ማረጋገጫ አልተሰማም። አድማጮች፣ ለሰዓቱ የዓለም ዜና የተመድበው ክፍለ ጊዜ በዚሁ አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበነን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናደው ተከታዩ የዕለት አብይ ርእስ ከመሄዳችን በፊት አንኳር ዜና ማለት ነው። ከዚያ በፊት ቆየት ብለው ከሚሰሙት የዕለቱ ዝግጅቶች አንድ ሁለቱን አጠር አጠር አድርገን እናስቀምስ። እና በዘመናዊ ታሪክ አመሰራረት ውስጥ እንግዲህ የሚያስፈልጉ ወሳኝ የሆኑ ቅመሞች አሉ። ሀገሪቷን አንድ ሊያደርጉ የሚችሉ አንድ ሆና እንድትወጣ ዘመናዊ ሆና እንድትወጣ የሚያስችሉ መንገዶች አሉ። እኔ የመረጥኩት ከተማን ስለሆነ ነው እንጂ በተለያየ መንገድ ነው። አንዳንዶች መንገድ ስራ ለምሳሌ፣ ሀገሪቷን በተለያየ መንገድ በተለይ ከዋና ከተማዋ ጋር የሚያገናኙ መንገዶችን መስራት፣ የመገናኛ መሳሪያዎችን መገንባት፣ ከአለም ጋር የሚያገናኙ ግንኙነቶችን መፍጠር፣ ኤምባሲዎች ለምሳሌ ስለ ከተማ የሚያወሩት አዲስ አበባ ከተማ። ዶክተር ሽመልስ ቦንሳ ይባላሉ። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮችን ያስተምራሉ። በፕሬስ፣ በሴቶች ጉዳይ፣ ፍልሰት፣ በከተሜነትና ከተማ ነክ ርዕሰ ጉዳይ ዙሪያም ያደረጓቸው በርካታ ጥናትና ምርምሮች ለሕትመት በቅተዋል። ሙሉ ውይይቱ ቆይቶ በሁለተኛው አጋማሽ ይቀርባል። ጣና ሐይቅ አደጋ ላይ ነው። ወደ አስራ አራት ሚሊዮን አካባቢ ነው የሚጠይቀው። ሙሉ በሙሉ የራሱን የቻለ ማኔጅመንት እንዲኖረው ራሱን የቻለ አካል እንዲኖር እና ማስወገጃዎቹን ምኑንም አድርጎ አስራ አራት ሚሊዮን አካባቢ ግምቱ ያስቀመጠው ኮንሳልታንቱ። እና ያንን ሪሶርስ ለማግኘት ያው ብዙ ሙከራዎች አሉ። አሁንም እየሞከርነ ነው። ሌላው አለምም እንዲያግዘን፣ የፌዴራሉ መንግስትም እንዲያግዘን ዶክተር ዋሴ አንተነህ ናቸው የባህርዳር ዩኒቨርሲቲ የምርምር ዲሬክተር። ይህም በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ በአዲስ አበባ ከተማ ኮልፌ ቀራኒዮ አጣና ተራ የንግድ ስራ ላይ የተሰማሩ በቀን ገቢ ግምቱ ላይ ላቀረቡት ቅሬታ በቂ ምላሽ ስላላገኙ የንግድ ቤታቸውን ዘግተው እንደነበር እኛም በዜና ቀደም ሲል ገልጸናል፣ እነሱም ገልጠዋል። ነገር ግን የቀበሌና የወረዳ አስተዳደሮች ሱቁን በማይከፍት ነጋዴ ላይ የማሸግ እርምጃ እንደሚወስዱ በማስታወቃቸው ዛሬ ከሰዓት በኋላ በከፊል መከፈቱን ተናግረዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ቢሮ ግብር መክፈል ግዴታ መሆኑንና ቅሬታ ያለው አካል ካለ ቅሬታውን በተገቢው መንገድ ማቅረብ እንደሚገባ ማስታወቁ አይዘነጋም። ነጋዴዎቹን ያነጋገረችው ጽዮን ግርማ ተጨማሪ ዘገባ አላት። በአዲስ አበባ ከተማ በኮልፌ ቀራኒዮ ባጣና ተራ ታይዋን በተባለ የንግድ ስፍራ እና መርካቶ በከፊል የሚ አዲሱ የቀን ገቢ ግምት ተመን ከአቅማችን በላይ ነው፣ ፍትሐዊም አይደለም፣ የግብር ከፋይነት ደረጃችንንም ይቀይርብናል ያሉ ነጋዴዎች የንግድ አገልግሎት የማቋረጥ አድማ ከትላንት ጀምሮ አድርገው እንደነበርና ዛሬ ከሰዓት በኋላ በከፊል መክፈታቸውን ይናገራሉ። በኮልፌ ቀራኒዮ ክፍለ ከተማ አንዲት ነጋዴ የዛሬውን ውሎ በተመለከተ ጠይቂያት ነበር። ምንም አይነት ለውጥ ስላላገኘ ያው አድማ አድርጓል። አካባቢ ስራ ማቆም አድማ ተብሎ ያው ወደ ሶስት ቀን ምናምን ተብሏል። ዛሬ ያው ከሰዓት በኋላ ላይ መጥተው እናሽግባቸዋለን ካልከፈታቸው እናሽጋለን ብለዋል። ግማሹ ከፈተ፣ ያው ግማሹ አልከፈተም አለ ሁሉም አካባቢ ነው የተዘጋው ነው ወይስ የእናንተ ብቻ ነው? እንዴት የት አካባቢ ነው የተዘጋው የነበረው? መርካቶ በግማሽ ማለት ነው። ሙሉ ለሙሉ ባይሆን ግማሽ ወደ ኮልፌ አካባቢም ደግሞ ጠቅላላ ማለት ይቻላል። ኮልፌ ኮልፌ የትኛው? አጣና ተራ ነው ሉካንዳ የትኛው አጠናከራ ስለዚህ፣ ዛሬ ሁሉም ጋር ነው የተከፈተው? አዎ ያው መጣው እናሽጋለን ካልከፈታችሁ መተት አለባችሁ እናሽጋለን ሲል ያው ግማሹ ከፍቷል፣ ግማሹ አልከፈተም። ማን ነው እናሽጋለን ብሎ ያስፈራራው? ከወረዳው መጡ ዛኔ ስብሰባ ላይ የነበሩት ነበሩ። ከዚህ ከቀበሌውም እንትም ቀበሌውን ሞክለው ደግሞ እንደ ሽማግሌ ሆነ የመጣው ዛኔ በስብሰባ ላይ እነሱም ነበሩ። እሱ ያው እናሽጋለን ብለው ሲሉ ያው ሰው በታሸገበት ደግሞ ሌላ ችግር ነው ብሎ ሰው የፈራው ጠፍቷል። ሌላው ደግሞ ያልከፈተም አለ። በኢትዮጵያ የገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራም ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር የቀን ገቢ ግምቱ ከስድስት አመት በኋላ የተሰራ መሆኑን ገልጸው ግምቱ የተሰራው አሁን ያለው እድገት በዚህን ያህል አመት ውስጥ ያሳየው የገበያ ሁኔታ ተጠንቶ እንደሆነ በመግለጽ ይህም ሆኖ ግን ቅሬታ ያላቸው አካላት በተዘጋጀው የቅሬታ መስጫ ሂደት ቅሬታቸውን ማቅረብ ይችላሉ ብለውን ነበር ባለፈው ሳምንት ስናነጋግራቸው። አንዲት ስማቸውን መግለጽ ያልፈለጉ ነጋዴ በዚህ ሂደት ቅሬታቸውን ለማቅረብ ሄደው የገጠማቸውን ያስረዳሉ። ቅሬታ ስናቀርብ ትክክል የገመት ነው ግምት ይገባችኋል የሚል ትልቁ የሚያሳዝነው ነገር ግምቱ መገመት አለመገመቱ ብቻ ሳይሆን እኛ የተቆጠር ነው በብዙ ብር ንብረት ከሚያንቀሳቅሱ ሰዎች እኩል ተቆጥረን፣ እኛ የጉልበት ሰራተኞች ነን። ሰዎቹ እቃ ካቀረቡልን እንሰራለን። እኛ ደግሞ የወቅቱ ስራ ነው የምንሸጠው። በዓላትን ጠብቀን ይሄ አረፋ ፋሲካ፣ አዲስ አመት ምናምን ጠብቀን ነው ስንሸጥ የምንሸጠው ከገዢ ስናገኝ። አሁን ግን እኛ የተቆጠር ነው በቃ ቋሚ ነጋዴ በብዙ ሚሊዮን ብር ከሚያንቀሳቅሱት ነጋዴዎች እኩል ተቆጥረን አስቸጋሪ ነው። እኚህ ነጋዴ የአልጋ ልብስ ስራ እንደሚሰሩ ገልጸው ከዚህ ቀደም በቀን አራት መቶ ብር ገቢ ግምት ተገምቶ ይከፍሉ እንደነበርና የተጨማሪ ሴት ታክስ አስራ አምስት በመቶ ደረሰኝ በመቁረጥ ይሰበስቡ እንደነበር ገልጸው አሁን በቀን አራት ሺህ አምስት መቶ ብር እንደተገመተባቸው ይናገራሉ። ጥሬ ግብር ክፈሉ የተባሉት ደግሞ ሰላሳ አምስት ሺህ አንድ መቶ ብር እንደሆነ ይገልጻሉ። ይሄ ለእኔ አስቸጋሪ ነው። አልችልም። ምን ማድረግ አለብኝ? ክፍለ ከተማ ሂጂ እና ክፍለ ከተማዎች ቅሬታ ተኒዛ ለዛ ጊዜ ተባል ክፍለ ከተማ ሲሄድ ስንት ብር እንዳለብኝ ለማወቅ አመታዊን ፍሬ ግብሩን ስጠይቅ ሰርተፍኬት መውሰድ አለብሽ ተባልኩኝ። ወደ ባት መግቢያ ከደረጃ ለ ወደ ደረጃ ሀ ሊተዋ ማደጊያ ማለት ነው። ሰርተፍኬቱን ሰርነ የተቀበልኩ። ከዛም በኋላ ብሩን ተመለማት ስምንገባው እንዳልኩ ሰላሳ አምስት ሺ አንድ መቶ ብር መሆኑን ተመኑ ተነገረኝ። ከዚያ በኋላ ቅሬታ እዛው ክፍለ ከተማ ያለው ቅሬታ ለመግባትም የተሰጠኝ ምላሽ ምንድን ነው? ግማሹ የመጣብሽ ሂሳብ ግማሹን ክፈይና፣ ማንኛውም ሰው እንዲህ ነው። በቃ ግማሹን ክፈይና፣ ቀጣይ ፍርድ ቤት የሚሆን ቀጣይ ደረጃውን በመጀበ መልኩ መጠየቅ ያለብሽን ተከታትለሽ ጠየቂ ተብዬ ያ ተብዬ አለ። ግን የሰላሳ አምስት ሺ አንድ መቶ ብር ግማሽ አስራ ሰባት ሺ ሶስት መቶ ብር ነው። ያን አስራ ሰባት ሺህ ሦስት መቶ ብር ካልከፈልኩ አያስተናግድኝም ማለት ነው። ይህን አሁን የመጣውን ሰላሳ አምስት ሺህ ብር ቀንስልኝ ወይም ልክፈል። አለመክፈሉ ጋር አይደለም አሁን ያለው ውዝግብ። ወደ ደረጃ ሀሊተዋ ስንገባ አመታዊ ማንሄ በወር የቀን ቫት የሚሰበሰብ ብር አለ። ያንን ብር ከምንሰራላቸው ወይም ከምንሸጥላቸው ሰዎች ላይ ነው የምንሰበስበው። ያን ብር በትክክል እነዛ ሰዎችን የምንቀበለውን ብር ለማወራረድ ደግሞ እቃ ስንገዛ ደረሰኛ አይሰጥም። ሌሎች ደግሞ እነዚህ አስመጪዎች አከፋፋዮች የሚባሉት ደግሞ ደረሰኝ አይሰጡም። ደረሰኝ ካላገኙች ደግሞ ወራረ ካልተወራረጀ በየወሩ የሚያስራ ምናምን ሺ ብር ሴትም አንተ ሴል እከፍል አልችልም አቅምም የለኝም ያን ነጋዴዎቹ ቅሬታቸው ሁለት ነው። አንደኛው የተገመተብን ግምት ከፍተኛ ነው። በዚህ ምክንያት የምንከፍለው ግብርም ከፍተኛ ነው የሚል ሲሆን ሁለተኛው ደግሞ የግብር ከፋይ መለያ ደረጃችንን ያለ አቅማችን ይቀይርብናል የሚል ነው። በንፋስ ስልክ ለአፍቶ ክፍለ ከተማ በጸጉር ስራ ላይ የተሰማራ ወጣት ቅሬታውን ለማሰማት በተደጋጋሚ ወደ ቀበሌ መሄዱን ይገልጻል። ሰው ቅሬታ እየተፈጣለት አይደለም። ሁለተኛ ደግሞ ቅሬታ ይፈታሉ ተብሎ የተቀመጡት ሰዎች በጣም የተሰላችሁና የህዝቡን ቅሬታ መፍታት የሚችሉም ሰዎች አይደሉም። በጣም እየተሰላቹ ነው። ከመብዛቱ የተነሳ ሁሉም ሰው ነው ቅሬታውን እያሰማ ያለው። ፊታቸው ላይ ራሱ የምታነቢው ነገር በጣም የሚያስጠላ ነገር ነው። በቃ የሚጨነቀኝ ስራ ነው እየሰሩ ያሉት። በአግባቡ ጠይቀሻቸው በአግባቡ አያስረዱሽም። እነሱ ነገር አግባብ የሌለው እንደሆነ እኮ ያምኑበታል። ግን መመሪያ ነው ምን እናድርግ ያምኑ ነው የሚሉሽ። በቃ እና እንዴት እንደሚሆን እኔ እግዚአብሔር ይወቅ። አንዳንድ ነጋዴዎች በዚህ ቅሬታቸው ምክንያት ትናንትናና ዛሬ የንግድ ቦታቸውን ዘግተው እንደነበር ዛሬ ግን በከፊል መክፈታቸውን ገልጸውልናል። ይህ የንግድ አገልግሎት ቦታዎችን መዝጋትና የትራንስፖርት አገልግሎቶችን ማቋረጥ በኦሮሚያ ክልል በተወሰኑ ከተሞች ሲደረግ እንደነበር ስንዘግብ መቆየታችን ይታወሳል። ዛሬ ይህም በአንዳንድ አካባቢዎች እንደነበር ያነጋገርናቸው ነዋሪዎች ገልጸዋል። በተመሳሳይም በሁሉም አካባቢዎች የግብር ሰብሳቢ መስሪያ ቤቶችና የአካባቢው አስተዳደር ጽህፈት ቤት ኃላፊዎች ከነጋዴዎቹ ጋር እየተነጋገሩ እንደሚገኙ ነዋሪዎቹ ገልጸውልናል። ኃላፊዎቹ ቅሬታ ያለው አካል ቅሬታውን በሰላማዊ መንገድ እንዲያቀርብ እየገለጹላቸውም ጭምር እንደሆነ ነግረውናል። ነገር ግን ነጋዴዎቹ ቅሬታችንንም የሚሰማን አካል የለም ይላሉ። የአዲስ አበባ እና የኦሮሚያ ክልል ባለስልጣናት ሰሞኑን ባነጋገርናቸው ወቅት መንግስት ከነጋዴው ላይ መሰብሰብ የሚገባውን ግብር ሰብስቦ ገቢ ማድረግ እንዳልቻለ ሕብረተሰቡን በማሳመን ግብሩን እንደሚሰበስቡ ማስታወቃቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ ተከታዩ የመጽሔት ርዕስ እንሻገራለን። የእህል ዋጋ በግጭቶች ባለመረጋጋትና በሌሎች በርካታ ውስብስብ አጣዳፊ ችግሮች ሳቢያ እያሻቀበ በመምጣቱ በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ህዝቦች ሌሊቱን ባዶ ሆዳቸውን እያደሩ ሊያሳልፉ ይችላሉ ሲል የዓለም ምግብ ፕሮግራም አስጠንቅቀዋል። ዛሬ ይህን ማስጠንቀቂያ ከጄኔቫ የሰጠው እንደ አውሮፓውያን ዘመን አቆጣጠር የ2017 ዓ ም የምግብ እርዳታ ሪፖርቱን ይፋ ባደረገበት ወቅት ነው። ሊዛ ሽላይን ለአሜሪካ ድምፅ አጠር ያለ ዘገባ አቀናብራለች። ሰለሞን ክፍሌ ያቀርበዋል። በዓለም የምግብ ፕሮግራም አዲሱ ዓመታዊ ሪፖርት መሠረት የሰብአዊ ፍላጎቶችና ውስብስብ የአስቸኳይ ጊዜ አጣዳፊ እርዳታዎች እንዲሁም የተራቡትን ለመመገብ የሚያስፈልገው ገንዘብ በእጅጉ እያደገ ነው። የደብሊውኤፍፒ ቃል አቀባይ ቤቲና ሉሸር እንደገለጹት 800 ሚሊዮን የሚሆኑ የዓለም ሕዝቦች እየተራቡ ናቸው። ከእነዚህ ውስጥ አብዛኞቹ ደግሞ በግጭቶች ወይም በተፈጥሮ አደጋዎች አጣብቂኝ ውስጥ ተይዘዋል ይላሉ። ሌሎች ደግሞ የመገናኛ ብዙሃን አገልግሎት በሌለበት ሁኔታ ውስጥ ስለሚገኙ የችግሮቻቸውን መጠን ለቀረው ዓለም አሳውቆ ለመርዳት አስቸጋሪ ሆኗል ሲሉ ያብራራሉ። የደብልዩ ኤፍ ፒ ቃል አቀባይ ቤቲና ሉሸር ረሃብን እንዴት ማስቆም እንደሚቻል እናውቃለን። ጥረቶቻችን በሙሉ ግን አብዛኛውን ጊዜ ይስተጓጎላሉ፣ ይታገዳሉ ወይም ደግሞ እንቅፋቶች ይገጥሟቸዋል። ምክንያቶቹ ደግሞ ውጊያዎች እየተካሄዱ መሆናቸው ነው። ይህ ለእኔ ትልቅ ሐዘን ነው። የዓለም የምግብ ፕሮግራም በዚሁ ሪፖርቱ እንዳስታወቀው የምግብ እርዳታ አቅርቦቱ ዋጋ 140 በመቶ አድጓል። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም 2.2 ቢሊዮን ዶላር ያስከፍል የነበረው እርዳታ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ወደ 5.3 ቢሊዮን ዶላር አሻቅቧል። ቃል አቀባይዋ ሉሸር እንዳስረዱት ዘንድሮ ለሰብዓዊ እርዳታ ፕሮግራሞች የሚያስፈልገው ገንዘብ ወደ ዘጠኝ ቢሊዮን ዶላር ከፍ ሊል ይችላል ተብሎ ይጠበቃል። ተደራሽነታችን ከተሻሻለ የዓለም የምግብ ፕሮግራም በየዓመቱ አንድ ቢሊዮን ዶላር ማዳን ይችላል። ድንገተኛ የአየር ለውጥ ካልተፈጠረ፣ የፖለቲካ ቀውስ ከሌለ ግጭቶች ወይም የኢኮኖሚ ውድቀት ከሌለ ደግሞ በየዓመቱ ሁለት ነጥብ ሁለት ቢሊዮን ዶላር እናድናለን። በየሀገሮቹ የምግብ አቅርቦቱ ሁኔታ የተሻለ ከሆነም በየዓመቱ አራት መቶ አርባ ሚሊዮን ዶላር ከወጫችን መቀነስ እንችላለን። አዲሱ የደብሊውኤፍፒ ዓመታዊ ሪፖርት ሁለት አካባቢዎችን ያጠቃልላል። ምስራቅና ማዕከላዊ አፍሪካንና ማዕከላዊ ምስራቅና ሰሜን አፍሪካን እነኚህ ሁለት ክልሎች ከዓለም የምግብ ፕሮግራም የእርዳታ በጀት ሰባ ከመቶውን ይወስዳሉ። ከዚህ ውስጥ አንድ ሦስተኛው ቸነፈርን ለማስወገድ በመፍጨርጨር ላይ ለሚገኙ አራቱ የአፍሪካ ሀገሮች ማለትም ለናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን የሰብአዊ እርዳታ መመደቡን የዓለም የምግብ ፕሮግራም ሪፖርት ይፋ አድርጓል። ወደ ምሽቱ የመጨረሻ ዘገባ እናልፋለን። ሁለት ትላልቅ የናይሮቢ ሆቴሎች በኮሌራ በሽታ መቀስቀስ በተያያዘ እንዲዘጉ የአገሪቱ ጤና ጥበቃ ሚኒስቴር አዘዙ። የጤና ጥበቃ ሚኒስትሯ ክሌዮፓ ማይሎ እንደገለጡት ሁለቱ ሆቴሎች ኮሌራ የታመሙ ሰዎች ተገኙ በተባለበት በከተማዋ የተካሄደ አንድ ዝግጅት ላይ ምግብ አቅርቦ ነበር ይላል። አምቡር ከናይሮቢ ያጠናቀረው ዘገባ ዝርዝሩን ይዟል። የናይሮቢዎቹ ሳን ቫሌንሲያና ጃካራንዳ ሆቴሎች እንዲዘጉ የታዘዙት የሆቴሎቹ የምግብ አቅራቢ አገልግሎት ባቀረበው ምግብ አማካይነት የኮሌራ በሽታ ሳይዛመት አልቀረም የሚሉ ውንጀላዎች መሰማታቸውን ተከትሎ ነው። በዚህ ሳምንት ናይሮቢ ውስጥ በተካሄደና ሆቴሎቹ ምግብ ባቀረቡበት የንግድ ኤክስፖ ላይ የተካፈሉ በርካታ ልዑካን ታመው ሆስፒታል ገብተዋል ተብሏል። ከታመሙት መካከል ሁለት ሚኒስትሮች አሉባቸው። ካለፈው ግንቦት ወር ወዲህ በናይሮቢ ወረዳ ኮሌራ ሳይሆን አይቀርም ተብሎ በተጠረጠረው በሽታ ሶስት መቶ ሰላሳ ስድስት ሰዎች እንደ ታመሙና ሶስት እንደሞቱ ሪፖርት መደረጉን የኬንያ የጤና ጥበቃ ሚኒስቴር አስታውቋል። ይሄኛው ታዲያ ከአሁን ቀደም እንደ ተከሰቱት ሳይሆን ከከተማዋ የድሆች አካባቢም አልፎ መዛመቱን የናይሮቢ አገረ ገዢ ኢቫንስ ኪዴሮ ለጋዜጠኞች ገልጸዋል። In, um, uh, የአሁኑ እንደ ማታሬ ኪቤራ ወይም ሙኩሩ ባሉት ሰፈሮች የሚኖሩት ሰዎች ላይ ብቻ የተወሰነ አይደለም ከፍተኛ ገቢ ያላቸው ሰዎች ከሚኖሩባቸው ሰፈሮችም የታመሙ መኖራቸውን አስተውለናል ባለፈው ወርም እንዲሁ በናይሮቢው የተንደላቀቀ ዌስትን የተባለው ሆቴል በተካሄደ ዓለም አቀፍ የሕክምና ባለሙያዎች ጉባኤ ላይ የተገኙ ወደ ሀምሳ የሚሆኑ ሰዎች ኮሌራ በሚመስል ህመም ታመው ነበር ተብሎ ተዘግቧል። በንግድ ትርኢቱ ላይ የደረሰውን ተከትሎ በስፍራው የምግብ የውሃና የፍሳሽ ምርመራ እየተካሄደ መሆኑን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። የምርመራው ውጤት በአንድ ሳምንት ጊዜ ውስጥ ይታወቃል ብሏል። በአካባቢው ያሉ ምግብ ቤቶች ላይም የጤና ይዞታ ቁጥጥር እየተካሄደ መሆኑን የናይሮቢ ወረዳ የጤና ጥበቃ ኃላፊ ዶክተር በርናርድ ሙየያ ገልጸዋል። ሁሉንም የምግብ ቤቶች እየተከታተልን። የምግብ ቤት ስል በማናቸውም ደረጃ ላይ ያሉ ሆቴሎችን ሁሉ ይመለከታል። የምግብ ሥራ ላይ የተሰማሩትን ሠራተኞች ሁሉ ማለቴ ነው። የናይሮቢ የውሃ አገልግሎትም ላይ ጥብቅ ምርመራ እንደሚካሄድ የጤና ጥበቃ ሚኒስትሩ ገልጸዋል። ሌላ የመጨረሻ የመጨረሻ ዘገባ አለ። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ዛሬ ስድስተኛ ወራቸውን የጀመሩ ሲሆን የቀደሟቸውን ፕሬዚዳንት የውጭ ፖሊሲ ቅርሶች ለመገልበጥ የገቧቸው ቃሎች ግን በሙሉ አልሰመሩላቸውም። ከፊሉ ሲሳካላቸው፣ አብዛኛዎቹ ውድቅ ሆነውባቸዋል። ሚስተር ትራምፕ ከፓሪሱ የአየር ንብረት ስምምነት ወጥተዋል። የትራንስ ፓሲፊክ ንግድ ስምምነቱን ሰርዘዋል። በቃላት ብቻ ቢሆንም ደግሞ ከሩሲያ ጋር ግንኙነት መሻሻሉን ይደግፋሉ። የአሜሪካ ድምፅ የዋይት ሃውስ ዘጋቢ ፒተር ሃይንላይን እንዳቀረበው ከኢራን ጋር የተደረሰውን የኒኩሌር ስምምነት ጨምሮ አብዛኛዎቹ የባራክ ኦባማ ፖሊሲዎች አልተለወጡም። ሰለሞን ክፍሌ። ዶናልድ ትራምፕ ስለ ባራክ ኦባማ በአደባባይ ሲናገሩ ወደ ኋላ የሚሉት ነገር የለም አቋማቸውን በግልጽና በቀጥታ ነው የሚገልጹት። ለምሳሌ ባለፈው ወር በፖላንድ ከተማ ዋርሶ ሞቅ ያለ ድጋፍ ለቸራቸው ሕዝብ ንግግር ባሰሙበት ወቅት ከኦባማ ዲፕሎማሲ ራሳቸውን በማግለል የምዕራቡ ዓለም እሴቶች በማይጋሩት አሸባሪዎች ስጋት ተጋርጦበታል፣ የሚጋሩት ወገኖች ደግሞ ዝምታን መርጠዋል ሲሉ አስጠንቅቀዋል። ስልጣኔያችንን ለመቀልበስና ለማውደም የተነሱ ጠላቶች ባሉበት በአሁኑ ወቅት እሴቶቻችንን ለመጠበቅ ፍላጎቱና ጉብዝናው አለን። በሌሎች ቁልፍ ጉዳዮች ላይ ግን በምረጡኝ ዘመቻቸው ወቅት የገቧቸውን ቃሎች ተግባራዊ ማድረግ አልቻሉም። ለምሳሌ የቀድሞውን የኢራኑን የኑክሌር ስምምነት በተመለከተ እንዲህ ነበር ያሉት። የኢራኑ ስምምነት እስከ ዛሬ ካየሁት ሁሉ ጨርሶ ውዳቂው ነው። ይህን የመሰለ መጥፎ ስምምነት አይቼ ማውቅ አይመስለኝም። እንደ ፕሬዝደንትነታቸው ግን፣ ሚስተር ትራምፕ የኢራኑ የኑክሌር ስምምነት አሁን ባለበት ደረጃ እንዲቆይ የሚያስችለውን መመሪያ በፊርማቸው አጽድቀዋል። ኔቶን ማለትም የሰሜን አትላንቲክ ቃል ኪዳን ድርጅትን በተመለከተ ግን በዘመቻቸው ወቅት ኅብረቱን ያረጀና ጊዜው ያለፈበት የሚለውን አቋማቸውን አሁን ቀይረዋል። ኔቶ አርጅቷል ብዬ ነበር፣ አሁን ግን ኅብረቱ ጊዜው ያለፈበት አይደለም እላለሁ። ፕሬዝደንት ዶናልድ ትራምፕ በስድስቱ ወራት የሥልጣን ጊዜያቸው በኦባማ የመነጩ ሦስት አብይ ሐሳቦችን ቀልብሰዋል። በፍልሰተኞች እንቅስቃሴ ላይ ቁጥጥር እንዲደረግ አዛዋል። ዩናይትድ ስቴትስን ከሁለት ዓለም አቀፍ ስምምነቶች ማለትም ከትራንስ ፓሲፊክ የንግድ ስምምነትና ከፓሪሱ የአየር ንብረት ስምምነት እንድትወጣ አድርገዋል። ሆኖም በጂ ሃያው የአሜሪካ ሸሪኮች ጉባኤ ላይ ግሳጼና መገለል ከደረሰባቸው በኋላ ባለፈው ሳምንት ፓሪስን በመጎብኘት ምናልባት ሐሳባቸውን ሊቀይሩ እንደሚችሉ ጠቁመዋል። እንዲህ ነበር ያሉት፣ የፓሪሱን የአየር ንብረት ስምምነት በተመለከተ አንድ ነገር ሊፈጠር ይችላል። ቆይተን እናየዋለን። እነዚህን የመሳሰሉ የፕሬዝደንት ዶናልድ ትራምፕ ቅይጥ መልእክቶች በዓለም አቀፍ ደረጃ ውዥንብር እየፈጠሩ ናቸው ሲሉ የውጭ ፖሊሲ ተንታኞች ይናገራሉ። ለማንኛውም ግን እስካሁን ባለው ሁኔታ ፕሬዝደንት ትራምፕ እንደ ፈለጉት ሁሉን ነገር በእርሳቸው ሥልጣን ብቻ ሊያስፈጽሙ እንደማይችሉ የተገነዘቡ ይመስላል። የኦባማ አስተዳደር ከኢራን ጋር የደረሰው የኑክሌር ስምምነት ለጊዜውም ቢሆን ባለበት ሁኔታ እንዲቆይ ተደርጓል። ፍርድ ቤቶች የፕሬዝደንታዊ ሥልጣን ስፋት ምን ያህል ሊጓዝ እንደሚችል በማሳየት ሕጋዊ ገደብ አድርገውባቸዋል። ሰሜን ኮሪያን አስመልክቶም ልክ እንደ ኦባማ የተሻለ አማራጭ አጥተው ተቀምጠዋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሀያ ዘጠኝ ያመለክታል። እዚህ ግድም ከእናንተ ከአድማጮች የደረሱ አስተያየቶችን ነው ዘወትር የምናሰማው። በድምጽ የተሰናዱት ቆየት ብሎ ይቀርባሉ። በኢሜይል የደረሱንን አንዱን እናስቀድም። አዲሱና አሉላ ይላሉ። እኔ እናንተን በዚህ ነው የሚጀምሩት። አድማጫችን በላይ አባተ ስለ ግብር የኦሮሚያው ክልላዊ መንግስት ቃል አቀባይ የተናገሩት ይህን ሐሳቤን እንድጽፍላቸው አነሳሳኝ። አማራጭ አጥታ ከሰው በረንዳ ተጠግታ ቡና በስኒ የምትሸጥን ምስኪን ወጣት ሰላሳ በመቶ ግብር ክፈይ እያሉ ማስጨነቅና ማሰቃየት ግፍ አይሆንም ሁ በእውነት መንግስት ለአገር አሳቢ ከሆነና ግብር ሰብስቦ ስራ መስራት ከፈለገ በቢሊዮን የሚያስገባውን የሟቹ ጠቅላይ ሚኒስትር የሚመሩትን ሚኒስትር ሚስት ባለቤት የሚመሩትን ኤፈርትን ግብር አያስከፍሉም ወይ? ለመሆኑ ህዝብ የማወቅ መብቱ እስከ መቼ ይታፈናል? ቀላጁ እንዳለው አዲስ አበባ ድንገት የበቀሉት ሕንፃዎቿ ለመሆኑ የማን እንደሆኑ መንግስት ጠፍቶት ይሆን? ዜጎችን አንድ ለአምስት አደረጃጅቶ ከመሰለል ለምን የጄኔራሎችንና የባለሥልጣናትን ዘረፋዎችን ሀብት በመያዝ ግብር አያስከፍልም? እነዚህ ባለዘመኖች ይህን ያህል ሀብት ሲፈጥሩ ሰላሳ በመቶ ግብር ከፍለውበታል ነው የምትሉት? አንድ ተራ ደሞዝተኛ ባለስልጣን ባለሥልጣን ከመሬት ተነስቶ ሚሊዮነር ሲሆን ግብር የከፈለበት ምንጭ እየኖረው ነው ወይስ ማስላት አቅቷችሁ ነው? በውጭ አገር በዶላር እየከፈሉ ልጆቻቸውን የሚያስተምሩትስ የህወሀት ባለስልጣኖች? አድማጫችን ጠንከር ባለው አስተያየታቸው ይገፋሉ። ለመሆኑ የባለስልጣን ሀብት ይመዘገብ ወይም ይመዝገብ ሲሉ የነበሩት የህወሀት ገዢዎች ስራ በዝቶባቸው ይሆን እንዴ ያልመዘገቡትና ለህዝብ ያላሳወቁት? አቦም ምኑን ፈርቶ ወደ ምኑ እንደሚሉት ነው ነገሩ። ለምን በህዝብ ትቀልዳላችሁ? የኦሮሚያው ክልላዊ መንግሥት ቃል አቀባይ በንግግራቸው ነጋዴውንና የመንግሥት ሠራተኛውን ለመለያየት ለማጣላት የተጠቀሙበት የተለመደውን ከፋፍለህ ምታው የኢህአደግ ዘዴ ነው። ከባለሥልጣናትና ከነሱ ከተሻከረው ከተሻረከው ሰው ውጪ ሁሉም የኑሮ ውድነት ቀስፎ ይዞታል። አቦ ባለቀኖች እባካችሁ ለቀቅ አድርጉን። እናንተን በመሸከም ወገባችን ቆስሏል። ከራሳችን ላይ ውረዱልን። በልዩ ነኝ በአዲስ አበባ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አንድ አድማጭ ናቸው፣ በልዩ ናቸው። ቅድም በላይ ያልኩት እኔ ግን በልዩ ነኝ ይላሉ። ልክ ነው። ሌሎች አድማጮቻችን ኋላ ላይ ሰዓት እንደተገኘ በስልክ ከደረሱ አስተያየቶቻችሁ እናስከትላለን። ታዲያ እዚህ ግድም ሌላ የዘወትር ግብዣ አለ። አርብ ምሽት ነው። አዲሱ አርብ ምሽት ዘና አድርገኝ። እስኪ ዘና ባለ ከአድማጮች ጋር አብረን ዘና እንበላ። የንጉሡ ምርጫ ነው። የምሽቱ እንግሊዘኛ ዜማ ነው የመረጠልን። ቢሊዮሽን ነው ይለኛል። የትኛውን ስልቱን ይሆን ነግረንም ይነግረናል። ንጉሱ በቢሊዮሽን ላቨር ቦይ እየደነሰ ለዚህ ነው ልብ ያላለን። እናመሰግናለን ንጉ። በጣም ደማቅና ሞቅ ያለ የሚያዝናና ሙዚቃ ነውለን ሽት ይስማማል። ወደ ሁለተኛው አጋማሽ በቢሊዮሽን ላቨር ቦይ ተሸጋግረናል። ቀጣይ የመጀመሪያው ዝግጅት አሁን የዚህ ቀጣይ ዝግጅታችን ወደ ጣና የሚወስድን ይሆናል። በባህር ዳር ጣና ሐይቅ ላይ የተስፋፋው ቀደም ብለን በመግቢያው እየጠቆም ነው እምቦጭ የተባለው አደገኛ አረም ሐይቁን ሊያጠፋው እንደሚችል ባለሙያዎች ገለጡ የተባለበት ዘገባ ነው። በሐይቁ ዙሪያ የተሰባሰቡ ቀበሌዎች ውስጥ የሚኖሩ ከመቶ ሺህ በላይ የሚኖሩ አርሶ አደሮች አረሙን በእጃቸው ለመከላከል ለአምስት ዓመታት ጥረት ቢያደርጉም በእባብ ከመነደፍ በተባይ በትላትል ከመብላትና በሐይቁ ቅዝቃዜ ከመጎዳት ውጪ አረሙን ማጥፋት እንዳልቻሉ አርሶ አደሮች መናገራቸው ተዘግቧል። የባህር ዳር ዩኒቨርሲቲ የምርምር ዲሬክተር አረሙን ለማጥፋትና ሐይቁን ለመታደግ አንድ አካል በኃላፊነት መደራጀት አለበት ይላሉ። ለዚህ ደግሞ 14 ሚሊዮን ብር ያስፈልጋል ነው ያሉት። ተከታዩ የጽዮን ግርማ ዘገባ ይህን በዝርዝር ያስቃኘናል። ጣና ሐይቅ ከተደቀኑበት በርካታ ስጋቶች አንዱና ዋነኛው በእንግሊዘኛው አጠራር ዋተር ሃይሰን የተባለው በአማራ ክልል ደግሞ አረሙ ውሃ የመያዝ አቅሙ ከፍተኛ መሆኑን ከግምት ውስጥ በማስገባት አርሶ አደሮቹ እምቦጭ የሚል ስያሜ የሰጡት አደገኛ አረም ነው። ይህ አረም ሐይቁንና በሐይቁ ዙሪያ ያሉ አርሶ አደሮችን ማጥቃት ከጀመረ ከስድስት ዓመታት በላይ ማስቆጠሩን ባለሙያዎች ይናገራሉ። የባህር ዳር ዩኒቨርሲቲ የምርምር ዳይሬክተርና በጣና ሀይቅ ዙሪያ አብዛኛውን የምርምር ዘመናቸውን ያሳልፉት ዶክተር ዋሴ አንተነ እንቦጭ አረም ወደ ኢትዮጵያ የገባው ከ1950 ዎቹ ጀምሮ እንደሆነ ይናገራሉ። በቆቃና አባ ሳሙኤል በተባሉ አካባቢዎች የመናፈሻ ቦታዎችን ለማሳመር ተብሎ እንደገባም ይገልጻሉ። ወደ ጣና ሀይቅ እንዴት እንደገባ ከመላምት ውጪ በግልጽ የሚታወቅ ነገር እንደሌለም ይናገራሉ። ብዙ መላምቶች አሉና እርግጠኛ ይሄ ነው ብሎ ለመናገር ያስቸግራል። ምክንያቱም ሀይቁ ላይ ያወቅነው ወይም የታወቀው ወደ አራት ሺህ ሄክታር ከደረሰ በኋላ ነው። ይህ አደገኛ አረም በአራት ቀን ልዩነት ራሱን በእጥፍ እያባዛ ሀይቁ ዳርና ሀይቁ ላይ መተኛቱን ይገልጻሉ። በሐይቁ ዙሪያ ህይወታቸውን አድርገው የሚኖሩ ወደ ሐምሳ አራት ቀበሌዎች እንዳሉና የእነዚህ ነዋሪዎች የዕለት ተዕለት ኑሮ የተቆራኘው በዚህ ሀይቅ ላይ ነው። ከብቶቻቸው የሚግጡት ሳር በዚሁ አካባቢ ነው። በጎንደራ አካባቢ በሐይቁ ዙሪያ አርሶ አደር የሆኑት አቶ እንዳለው አለሙ አሁን ችግሩ መሰማት ከጀመረ በኋላ ሰው አወቀልን እንጂ እኛ ከዚህ ጋር እየታገልን ኑሯችንን ስንገፋ አመታት ተቆጥረዋል አሉን። አረሙ ከብቶቻችንን ጨርሶብናልም ይላሉ። Okay. ዜና ወዲያው ለከውቱ ተመችቶት ነበር። በኋላ ያው ቅዘን ሆነ። ከውቱ እንዳለ በሙሉ ሞክ አድርጎ ለከውቱ በሽታ ነው የሆነው። ጠቅላላ ሲመጣ ማለት ነው። ከውቱህን በቃ እንዳለ በሙሉ ሆዳቸውን ይጎጥራቸዋል። ሆዳቸውን ጎጥሮ ለቅዘን ቅዘን እንዳለ በሙሉ ወዲያው በልተውት ወዲያው ቅዘን ነው። በቃ ከውቶችን ወደ ሞዳ ያረጋቸው ማለት ነው። ብዙዎች ከውቶች አልቀዋል። ሆዳቸው ላይ ሲሞቱ ስናገኘው ማለት ነው። ጉብላቸው ና ያው አሞጣቸው እንዳለ በሙሉ ትሉ ተልቶ ነው የሚገኝ። ጉቦቱን ይበትከዋል። በቃ እንዳለ በሙሉ ይበትከዋል። ነጭ ነገር እንደስል ተራ ከብቶቹ ውስጣቸው ሲከፈት አረንጓዴ የሚሰጡትንም ወተት መጠጣት እንደማይቻል ይናገራሉ። በሐይቁ ዙሪያ አሳ በማስገር ህይወታቸውን የሚመሩ ወደ ስድስት ሺህ የሚጠጉ አሳ አምራቾች አሁን አረሙ ሐይቁ ላይ እንዳይወጡ ስለከለከላቸው ማምረቱን አቁመዋል ይላሉ። የክልሉ መንግስት ይህንን ለመከላከል በዙሪያው ካሉ ወረዳዎች የተውጣጡ ወደ አንድ መቶ ሺህ የሚሆኑ አርሶ አደሮችን በማሰማራት አረሙን ከሐይቁ ላይ ለማውጣት ጥረት ሲያደርግ ቢቆይም አርሶ አደሮቹ በዚህ ጊዜያዊ እንጂ ዘላቂ መፍትሄ እንዳላገኙ ይገልጻሉ። አቶ ግዛቸው ቢራ በጎንደር ዙሪያ ጎንደር ጉራ በሚባል ወረዳ አርሶ አደሮቹን አስተባብረው የሚሰሩ የመሬት ባለሙያ ናቸው። ተወሰደ ጊዜ የተቻለ ይመስላል። እንደገና ደግሞ ዙሮ ይጨምራል። በተለይ አሁን አምሌ መጨረሻ ጀምሮ እንግዲህ በስፋት ይመጣል። ውሀው ደግሞ አስቸጋሪ ስለሚሆን አሁን እየቆየ መስከረም ላይ ነዋረ የምንጀምረው። ጭቆ ሲደርግ በጊዜው የመጣውን እናስወግደዋለን። እንደገና ደግሞ ዙሮ አዲስ ይጨምራል እና አምስት ዓመት ተከታታይ ነው የታረመው። ምን ምንም ለውጥ የለውም የቀደም ነው የሚጨምር። አቶ ጉዛቸው እንደሚሉት ውሃው በጣም ቀዝቃዛ ነው። በዛ ላይ አርሶ አደሮቹ ያለ ምንም መከላከያ ውሃ ውስጥ ገብተው ለእጃቸውም ምንም መከላከያ ሳያደርጉ ነው የሚሰሩት ይላሉ። እንዲያም ሆኖ የሚያዩት ለውጥ የለም። በተጨማሪም ደግሞ እዛው ሲውሉ ሰብላቸውን የሚሰበስብላቸው ሰው አያገኙም። ከመከራ ጋር ኑሯቸውን እየገፉ ነው ይላሉ። ውሃ ውስጥ ስለሆነ ሰው የግዴታ ውሃ ውስጥ ገብቶ ነው የሚያወጡት። ውሃ ውስጥ ገብቶ አለሙ የተሸክሞ ሲሄድ ውሃ የተዘፋዘፈበት እነ ውሀው እና ነጥቀው ነው ዞ የሚወጣ እና አረሙ። ውሀው ይፈላል። ውሀው ቆሻሻ አለው። በጣም አርሶ አደሩ በጣም ከባድ ነው። እባ ምናምን አለ፣ ትል ምናምን አለ። አርሶ አደሩ ነድፋቸው ማለት ነው። እንደዛ ዚ አይነት አወሩ ምናምን አለ እና ይታቀቃል። አርሶ አደር ብዙ ጊዜ እና አሁን ወደ በተለይ ተስፋ መቁረ ያለውን አርሶ አደሩ ማርምንም አልዘለቅ ነው እኛ በሰው እጅ የሚያልቅ አይደለም ለሚል ተስፋ መቁረጥ ላይ የባህር ዳር ዩኒቨርሲቲው ዶክተር ዋሴ አንተነህ አረሙ ከዚህ በተጨማሪ የሀይቁን ውሀ በማትነንና ከዚያም እየተዛመተ በመሄድ በሀገር ላይ ከፍተኛ አደጋን ያደርሳል ይላሉ። ይህንን ለማጥፋትም በባህር ዳርና በጎንደር ዩኒቨርሲቲ በጋራ ትብብር የሌሎች ሀገሮችን ተሞክሮች ወስደው በሁለት መንገድ ለማጥፋት እየሞከሩ እንደነበርም ያስረዳሉ። ሁለቱን ነገሮች ለመተግበር ነው። አሁን ከራ እያደረገ ያለው አንዱ መካኒካል አረም የሚያጭድ ማሽን ማሰራት ነው። ከሀይቁ ባህሪ አኳያ ከውጭ አምጥቶ ምናልባት በቅጥታ ጣና ላይ የሚሰራ ማሽን በአንድ ጊዜ ማስገባት አስቸጋሪ ሊሆን ስለሚችል የሀይቁን ባህሪ ግምት ውስጥ ያስገቡ ማሽኖች ዲዛይኑ ተጠናቋል። እንደውም ወደሚሰራው የደረሰ ይመስለኛል። በዛ በኩል እየተሰራ ነው ያለው። ጎንደር ዩኒቨርሲቲም እንደዚህ አይነት እየሰራ ነው ያለው። እንግዲህ ዩኒቨርሲቲዎች በዛ ቴክኖሎጂ ለማገዝ አሁን ዲዛይኑ ከማዘጋጀት ጀምሮ እየተሰራ ነው ያለው በዋናነት እኔም ራሴ ኢንቮልቭ ማድረግበት። ግን ይሄ ስነ ህይወታዊ የሆነው ዘውዴ ዘዴ ነው። በተለይ እነዚህ ጥንዚዛዎቹን በመጠቀም ዓለም ላይም ትልቅ ውጤት ያሳየው ይኸው ነው። በአንድ ጊዜ አረሙን አውጦ የሚጥል ነገር አይደለም። መካኒካል ሀርቨስተር ወይንም ደግሞ ይህ ማጨዣው መሳሪያ እንደ ቪክቶሪያ ላይም ህደን ልምድ ስንቀስም ያየ ነው። ምናልባትም ፖርቶች ሲዘጉባቸው ነው የሚጠቀሙበት። ሙሉ በሙሉም ለማስወጣት የሚችል አይደለም እና ለእንደዚህ አይነት ኢመርጀንሲ ኬስ ሲሆን ነው የሚጠቀሙባቸው። ቪክቶሪያም ላይ፣ ግብፅም ላይ በስፋት የተጠቀሙት ስነ ህይወታዊ የሆነውን ዘውዴ ወይንም ጢንዚዛዎቹን በመጠቀም ነው እና ጢንዚዛዎቹን ያው በመጠቀም ደግሞ ትንሽ ማጥናት ያስፈልጋል። ከኛ ቀጣና ኮንቴክስት አኳያ ምን ችግር ሊያስከትል ይችላል ብንጠቀም እንዴት አርገ እንዳለ ማምዳቸው የሚለውን የላብራቶሪ ሚስራዎች መስራት ያስፈልጋልና ያው ዩኒቨርሲቲ ውስጥ አሁን ላብራቶሪውን አቋቁመን ጢንዚዛዎቹን በማራባት ላይ ነው ያለ። ነው ምርምሮቹንም በመስራት ላይ ነው ያለ ነው። አረሙን ከጣና ለማጥፋት ስነ ህይወታዊ በሆነ ዘዴ ጢንዚዛ አራብቶ እርስ በርሱ ተበላልቶ እንዲያልቅ ማድረግ መሆኑን ዶክተር ዋሴ ይገልጻሉ። ይህንን በተመለከተ ጥናታዊ ዘገባ የአማራ ክልል መገናኛ ብዙኃን ኤጀንሲ በኩል ፋሲካው መንበሩ የተባለ ጋዜጠኛ በስፋት አቅርቦት ነበር። ይህ ዘገባ ከቀረበ አምስት ወራትን ያስቆጠረ ሲሆን ከዘገባው በኋላ የተቀየረ አዲስ ነገር እንዳለ አርሶ አደሮቹን ጠየቅናቸው። መልሳቸው ምንም የተቀየረ ነገር የለም የሚል ነው። ዶክተር ዋሲ አንተነህ ይህንን አረም ለማጥፋት ከፍተኛ ትብብር ያስፈልጋል ይላሉ። አንደኛው ጉዳዩን በባለቤትነት የሚመራው ቡድን መቋቋም ሲሆን፣ ሁለተኛው ገንዘብ ነው። ቀሪው ደግሞ የፌዴራልና የክልሉ መንግስት ከፍተኛ ትብብርን ማግኘት ያስፈልጋል ይላሉ። ትብብር በጣም ወሳኝ ነው። እኛም ትብብር ለማግኘት ብዙ ርቀት ሄደናል። ብዙ አንዳንድም ያገዙን ድርጅቶችም አሉ። ለምሳሌ የዓለም የምግብና የእርሻ ድርጅት ፋኦ በኢንተርናሽናል ኮንሰልታንት ፕሮጀክት ሁሉ እንዲዘጋጅ አድርጎ ነበረ ከሁለት ሶስት ዓመት በፊት ይህንኑ ፕሮጀክት ይዘን እኛም ኤምባሲዎቹንም ዶነሮቹንም አዲስ አበባ ላይ ለማግኘት አሁንም ፋኦ እንደምንም ከእኛ ከዩኒቨርሲቲም ጋር ከክልሉም ጋር ሆኖ ወርክሾፕ አዘጋጅተን ነበር። ዶክተር ዋሴ የዓለም የምግብና የእርሻ ድርጅት ፋኦ በሰራው ጥናት የሚፈለገው ገንዘብ መጠን ተቀምጦ ነበር ይላሉ። ግን ውጤታማ መሆን አልተቻለም። ወደ አስራ አራት ሚሊየን አካባቢ ነው የሚጠይቀው። ሙሉ በሙሉ የራሱን የቻለ ማኔጅመንት እንዲኖረው ራሱን የቻለ የጠጣጣ አካል እንዲኖር እና ማስወገጃዎቹን ምኑንም አድርጎ አስራ አራት ሚሊዮን አካባቢ ግምቱ ያስቀመጠው ኮንሳልታንቱ። እና ያንን ሪሶርስ ለማግኘት ያው ብዙ ሙከራዎች አሉ። አሁንም እየሞከርን ነው። ሌላው ዓለምም እንዲያግዘን፣ የፌዴራሉ መንግስትም እንዲያግዘን አሁንም እንግዲህ ዩኒቨርሲቲዎች ናቸው እስካሁን ባለው ሁኔታ ለምኑም ለምኑም ኮንትሪቢዩት እያደረጉ ያሉ። አሁን ግን ከዛ ባሻገርም ዓለም አቀፍ እርዳታ በገንዘብ ብቻ ሳይሆን በባለሙያም፣ በቴክኖሎጂም በሌላውም እንዲያግዘን እንፈልጋለን እና ይህንንም እንግዲህ ያው በዋናነት የሚያስተባብረው የክልሉ የአካባቢ ጥበቃ ቢሮ ነው። ያ ደግሞ የሚችለውን ሁሉ ለማግኘት ጥረት እያደረገ ነው። ዶክተር ዋሴ አሁን የጣና ሐይቅ በእንቦጭ በመጠቃቱ የአካባቢውን አርሶ አደሮችና አሳ አስጋሪዎችን ሕይወት በቀጥታ ነክቶታል ይላሉ። ቀጥሎ ደግሞ ሀገርን የሚጎዳ አደጋ ከፊት ተደቅኗል ባይ ናቸው። አረሙ ጣናን ተሻግሮ አባይ ገብቷል፣ ከዛም ወደ ግድቡ ያመራል የሚል ስጋት። ስለዚህ ጣናን እንታደግ፣ እምቦጭን እናጥፋ የሚለው ጥሪ ሀገራዊ፣ ምላሹም ደግሞ ሀገራዊ መሆን ያስፈልጋል ብለዋል። አድማጮች፣ በዚህ ዙሪያ ተጨማሪ ውይይቶችን አዘጋጅተን ጉዳዩን እንመለስበታለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ቆይታ ከታሪክ ተመራማሪው ጋር በታሪክ ላይ ያተኮረ አዲስ ተከታታይ ዝግጅት አካል ነው። ቀጣዩ እንግዳችን ዶክተር ሽመልስ ቦንሳ ይባላሉ። በስቴት ዩኒቨርሲቲ ኦፍ ኒው ዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ ያስተምራሉ በፕሬስ በሴቶች ጉዳይ፣ ፍልሰት፣ በከተሜነትና ከተማ ነክ ርዕሰ ጉዳይ ዙሪያ ያደረጓቸውን በርካታ ጥናቶችና ምርምሮች ለህትመት አብቅተዋል። ከተማ እንደ አገር ወይም እንደ መንግሥት የሚለውን ጨምሮ በከተማ በመንግሥትና ህብረተሰብ መካከል ያለውን መስተጋበር በሚመረምሩ የጥናት ሥራዎቻቸውና በታሪክ የምርምር ፋይዳው ዙሪያ የተካሄደ ውይይት ሁለተኛ ክፍል ለምሽቱ ይዘናል ለምሽቱ ይዘናል። ያዘው እና ያዘጋጀው አቅራቢው አሉላ ከበደ ቀጥል ስቴ አመሰግናለሁ። ዶክተር ሽመልስ የታሪክ አዙሪት ወይም አዙሪት ውስጥ የመግባትን ነገር አንስተዋል። አዙሪት ውስጥ ገብተን ከሆነ እንድንወጣ ካልገባንም አፋፉ ላይም ከሆን እንዳንገባም ለማድረግ ጭምር፣ ይሄ የሀሳብ መንገድ የተባለው ዝግጅታችን ሰዎች በተጨባጭ መረጃዎች ላይ ያተኮሩ ውይይቶችን እንዲያደርጉ ንግግሮች በየቤቱ በየትኛውም ቦታ በሚከናወኑበት ጊዜ አንዳች ጠቃሚ ፋይዳ እንዲኖራቸው የማድረግ እሳቤን ከግምት አስገብተው ነው እና ወቅታዊ ሁኔታዎች በተለይ ማህበራዊ መገናኛ ብዙኃን የሚባሉት የጠቀሜታቸውን ያህል የተሳሳተ መረጃ የተሳሳተ ድምዳሜ ላይ ከማድረሱ አንጻር ጉዳትም አላቸው እና እስኪ ከእርሶ ጥናቶች አንድ ሁለቱን ተመልክተን ወቅታዊ ወደሆኑ ጉዳዮች እናመራለን። በተለይ የከተሜ ዘመናዊነት፣ ፖለቲካዊ ምጣኔ ሀብት፣ አዲስ አበባ ከ1941 እስከ 1975 የሚለው በያዝነው ዓመት ለህትመት የበቃ ጥናታዊ ጽሁፍ ነው። ዛሬ እያወዛገበች ስላለችው አዲስ አበባ ነው የምንነጋገረው። እስኪ ይዘቱን ፈታፈታ ያደርጉልን። ቅርብ ጊዜ በ2017 የወጣ ስራ ነው። እና በአዲስ አበባ ላይ ነው። የአዲስ አበባ ከተማ መሰራረት በተለይ ደግሞ የአዲስ አበባ ከተማ ቅርጿን እንዴት መያዝ እንደጀመረች፣ በተለይ ደግሞ የኢኮኖሚ መሰረቷን እንዴት መገንባት እንደጀመረ ቁልፍ በነበረው ዘመን በተለይ ደግሞ ከጠላት መውጣት በኋላ እስከ አብዮቱ ድረስ የነበረውን ዘመን ዋና ትኩረት አድርጎ የተሰራ ስራ ነው እና በዛ ስራ ላይ እንግዲህ ትኩረት ያደረኩት ከተማ በአሁኑ ሰዓት ያላትን መልክ እንዴት ልትሽቻለች ነው። አሁን ብዙ ጊዜ የአዲስ አበባ ከተማ በዘመናዊነት የኢትዮጵያ ምልክት ሆኖ ነው የሚያገለግለው እንደ ሲምብል እንደምንለው ነው። ነገስታቱም ሲመሰርቱት፣ ራሷቸው ኃይለ ሥላሴ ሲመሰርቱት ከተማው የኢትዮጵያ ምልክት ሆኖ እንዲወጣ ነበር የታሰበው። ምክንያቱም ያ ከተማ ሌሎቹ የውጭ ሰዎች ሀገሪቷን ከማየታቸው በፊት መጀመሪያ የሚያዩት ከተማ የሚሆነው አዲስ አበባ ነበር እና አዲስ አበባን አይተው ነው ወደ ሌላ ቦታ የሚሄዱት እና ያ ከተማ እንደ ምልክትነት ሆኖ እንዲያገለግል ምልክትም ሲሆን ደግሞ ዘመናዊቷን ኢትዮጵያ፣ የተባበረችዋን ኢትዮጵያ፣ እያደገች ያለችዋን ኢትዮጵያ ለማሳየት የሚል ነው እና በኃይለ ሥላሴ ንግግሮች ውስጥ በተደጋጋሚ የሚባል ነገር ነበረ። አንድ እሱ ነው። ስለዚህ ያንን ሚና እንድትጫወች ተብላ የተሰራች ከተማ። በሌላ በኩል ደግሞ የከተማ መሰራረት የራሱ የሆኑ ችግሮችም አሉት። እነኛ ችግሮች እንግዲህ አሁን አንዳንዶቹ ተንከባለው ወደ አሁኑ መጥተዋል። ምንድናቸው? ጎላጎላ ያሉት ችግሮቹ ምንድን ነው? አንደኛ ችግር ለምሳሌ ይሄ ከመሬት ጋር የተገናኘ ችግር ነው፣ የመሬት ይዞታ ችግር ነው እና የአዲስ አበባ ከተማ እንግዲህ የመሬት አሰፋፈሩ በአጼው ስርዓት የነበረው አብዛኛው ሰው መሬት የሌለው የተወሰኑ ሰዎች አብዛኛውን የከተማውን መሬት የሚቆጣጠሩበት ጊዜ ነበር እና በተለይ በተማሪዎቹ እንቅስቃሴ ጊዜ ከተማዋን ቅድም ነገስታቱ እንደቀረጿት፣ ምልክት የዘመናዊነት የአንድነት ምልክት እንዳደረጓት አይነት ከተማ ሳይሆን ይሄ ጥገኛ የሆነ ከተማ ማለት በሌሎቹ የሀገሪቱ ክፍሎች ላይ ጥገኛ የነበረች ከተማ እንደገና ደግሞ ጨቋኝ ከተማም ይሏታል። ምክንያቱም ከተማ ውስጥ አብዛኛው ህዝብ ባለመሬት አልነበረም። ምናልባት በአንደኛው ስራ ላይ የመሬት ስርጭቱን የሚያሳይ ያለ እና እነኛ ችግሮችን ይዛ የመጣች ናት። ስለዚህ ሪያሊቲው ምድር ላይ ያለው እውነታ እና ነገስታቱ መሪዎቹ የሳሉት ስዕል ብዙ ጊዜ ሲጋጭ ነው የምናየው። በእርግጥ አዲስ አበባ መጨረሻ ላይ ሆና የወጣቸው ነገስታቱ ወይም መሪዎቹ እንዳሰቡት አይደለም። እያንዳንዱ ሰው በየቀኑ ኑሮ በሚኖረው መንገድ የፈጠራት ከተማ ናት። ለዛ ነው ብዙ ጊዜ በፕላኖቹ እና ህዝቡ የሚኖረው ኑሮ መሀል ልዩነት አለ። እንደታሰበው እንደ ፕላን እንደወጣለት የሆነ ከተማ አይደለም። በቅድ መልክ ወይም በከተማ አቀራረጽ የተቀረጸውን ራሱ የሚቀይሩ ሁኔታዎች እንዳሉ በጽሁፎ ይጠቅሳሉ። እስኪ እሱን ያብራሩት። አሁ ለምሳሌ እንግዲህ የከተማውን ፕላን ስናይ፣ አሁን አንደኛው የከተማውን ፕላን ያወጣው ሰው ሰር አብር ክሮምቢ ይባላል። የለንደንን ከተማ ፕላን አውጥቷል። ያ ሰው ወደ አዲስ አበባ ተጋብዞ መጥቶ በንጉሱ ፕላን አወቷል። ሌሎችም የከተማውን ፕላን ያወጡ የነበሩ ሰዎች የታወቁ ሰዎች ናቸው እና መሬት ላይ ግን ያስቀመጡት ፕላን ችግር የገጠመው ምንድን ነው? አንድ የማስፈጸም አቅም የለውም ስርዓቱ፣ የደርግ ስርዓት፣ የአሁኑ ስርዓት ወይም በአጼው ስርዓት ማየት እንችላለን። አንድ አቅሙ የላቸው አቅም የቴክኒክ፣ የገንዘብ፣ የሰው ኃይል ወደ መሬት የመተርጎማ ተግባራዊ እና የገንዘብም የቴክኒክም የሰው ኃይልም ድክመት አለ። በሌላ በኩል ደግሞ የሚያስቡትን ነገር መሬት ላይ ደግሞ እንዳይፈጽሙ የሚያደርግ ከታች ያለው ማህበረሰብ የሚሰራቸው ስራዎች አሉ። ማህበረሰቡ ድምፁ የታፈነ ምንም አቅም የሌለው አይደለም። ምክንያቱም በራሱ መንገድ ከተማውን ያስባል፣ በራሱ መንገድ ከተማውን ይቀርጻል። ለምሳሌ የአዲስ አበባ ከተማ መንገዶች ብዙዎቹ ፕላኖች ላይ ስታይ ቀጥ ያሉ ሆኖ የሚወጡበት መንገድ ነው ያለው። መሬት ላይ ግን ተጣሞ ነው የወጣው። እና ያ በጣም የሚያሳየው ምንድነው? መሪዎቹ በተለይ ከእነኚህ ትልልቆቹ ሰፊ መሬት የነበራቸው በስርዓቱ ስልጣን የነበራቸው ወይም የገንዘብ ሀብት የነበራቸው ሰዎች በኔ በኩል መንገዱ መሬቴን ይዞ እንዲሄድ አልፈልግም፣ ቤቴን እንዲነካ አልፈልግም፣ ወይም በዚህ በኩል በኔ ሰፈር እንዲወጣ ፈልጋለው የሚል ነገርም ስለነበረ ነው። እና ህዝቡም ደግሞ በራሱ በኩል ቤቱን ሲሰራ መንገድ ያሰፋል፣ አጥሩን ያረዝማል። እነኚህ እነኚህ ነገሮች ህዝቡ ምንድነው የሚያሳየውም ከመሪዎቹ ራዕይ በተጨማሪ የራሴም ራዕይ ያለኝ ይህንን ከተማ የማይበት የምቀርጽበት መንገድ አለኝ ነው። እና ሁለቱ አሉ፣ ሁለቱ የሚላተሙበት የሚተላለፉበት ሁኔታ ነው ያለው። ግን አሸንፎ የወጣው ቅድም እንዳልኩት የህዝቡ ነው። እና አዲስ አበባ ማንን ትመስላል? መሬት ላይ ወይ ካርታ ላይ የሰፈረው ነገር አይደለም። ዋናው በህዝቡ ጭንቅላት ውስጥ የነበረው ህዝቡ በየቀኑ በሚኖረው ህይወት የተሰራ ከተማ ነው ብዬ ነው የማስበው። የከተማ ጉዳይ ይማርካል። እርሱን ግን እንደ ታሪክ ተመራማሪ በጣም የሳቦት ይመስላል። በተደጋጋሚ የጉበኛቸው ርዕሶች ናቸው። የከተማን የመንግስትና ማህበረሰብን መስተጋብር የሚመረምር ሌላ የታሪክ ጥናት ጽሁፎ ጭብጥ በተቻለ ለመረዳት ከተማ እንደ አገር እንደ መንግስት የሚታይበት ጥናቱ ምን አመላከቱት? ምን አሳየ? ምንድን ነው ሀገሪቷ እንደ ሀገር የነበረችው በሺ አመታት የሚቆጠር ነው። ግን ይህ ዘመናዊ የሚባለው የኢትዮጵያ መንግስት መፈጠር የጀመረበት ጊዜ ቅርብ ነው። ዘመናዊነት መልክ ይዞ መውጣት የጀመረው በ19ኛው ክፍለ ዘመን ላይ ነው እና በዘመናዊ ታሪክ አመሰራረት ውስጥ እንግዲህ የሚያስፈልጉ ወሳኝ የሆኑ ቅመሞች አሉ ሀገሪቷን አንድ ሊያደርጉ የሚችሉ አንድ ሆና እንድትወጣ ዘመናዊ ሆና እንድትወጣ የሚያስችሉ መንገዶች አሉ። እኔ የመረጥኩት ከተማን ስለሆነ ነው እንጂ በተለያየ መንገድ ነው። አንዳንዶች መንገድ ስራ ለምሳሌ፣ ሀገሪቷን በተለያየ መንገድ በተለይ ከዋና ከተማዋ ጋር የሚያገናኙ መንገዶችን መስራት፣ የመገናኛ መሳሪያዎችን መገንባት፣ ከአለም ጋር የሚያገናኙ ግንኙነቶችን መፍጠር፣ ኤምባሲዎች ለምሳሌ፣ ዘመናዊ የሆኑ መስሪያ ቤቶችን መክፈት ለምሳሌ በአጼ ሚኒልክ የተጀመረ ስራ ነው። እነኚህ እንግዲህ የዘመናዊቷ ኢትዮጵያ ወይም የዘመናዊቷ ኢትዮጵያ መንግስት እና ሀገር መመስረት ምልክቶች ናቸው። እኔ ደግሞ ምንድን ያሰብኩት እነኚህ ነገሮች የሚፈጽሙበት የሚታሰቡበት እንደ እርሾ ነው የሚያገለግል እና እዛ ይቦካል፣ ከዛ በኋላ እዛ ይሰራል። ያ ነገር ደግሞ እንደገና ወደ ሌሎች ቦታዎች እንዲደገም እንዲሰራጭ ይደረጋል። እና አዲስ አበባ በተለይ ከ19ኛ ክፍለ ዘመን በኋላ ሰፊ ሀገር ነው የተፈጠረው። በጣም ብዛት ያለ ቋንቋ የሚናገር ህዝብ ነው፣ የተለያየ እምነት የሚከተል ህዝብ አለ። እና ያንን ህዝብ እንዴት ነው አንድ ላድርግ የሚችለው በሚል የነበረው ስርዓት ወይም የአፄዎቹ ስርዓት ምንድን ነው አዲስ አበባ እንደ መገናኛ ያዩት። የተለያየ ሀገሪቷ ክፍል የሚመጣ ህዝብ ይመጣል፣ ይገናኛል፣ ይቀላቀላል፣ በተወሰነ ደረጃ የኢትዮጵያዊነትን ስሜት ያዳብራል የሚል እሳቤ ነበራቸው እና ከተማዋ ልክ እንደ ትልቅ የንግድ ቦታ እንደምንለው ገበያ ማለት ነው። ብዙ ሰው የሚመጣበት የሚነግድበት፣ የሚግባባ፣ የሚገናኝበት ነው እና ከተማዋም ያንን ሚና ልትጫወት ይችላለች። በሰው ውስጥ የምትፈጥረው ኢትዮጵያ ይኖራል፣ ስዕል ይኖራል። እና ያ ስዕል የነገስታቱ ስዕል ነው፣ በእርግጥ የሌላው ህዝብ ስዕል አይደለም። እና ያንን ስዕል ለመስራት የተሞከረበት ዋና ቁልፍ ቦታ ነው አዲስ አበባ የኃይል መቀመጫ መሆኗ፣ መናኸሪያ መሆኗ እነኝህን ሁኔታዎች አመቺ ወይም ቀላል አደረጉት ያደርገዋል። ነገስታት መቀመጫቸው እዛ ነው። ከ ፐርሰንት በላይ ያገዛ ኢኮኖሚ ኮ እዛ ነው ያለው አብዛኛዎቹ ዘመና የምንላቸው ትምህርት ቤት ወይም ደግሞ ሆስፒታሎች ወይም መንገዶች በአብዛኛው የተከማችበት ቦታ ነው። ፕራይሜት የሚባል ስም አለ። እንደዚህ አይነት ከተማዎች ፕራይሜት ሲቲ ይሏቸዋል። አብዛኛው ነገር የተከማቸባቸው ናቸው። የራሱ የሆነ ጥቅም አለው። በሌላ በኩል ደግሞ ትልቅ ጉዳትም አለው። እና አዲስ አበባ እነኝ ነገሮቹ አላት፣ ግን ብዙ ችግሮችም ችግሮችም ትሸክማለች። ችግሮች አሉ አሁ ችግሮቹ ላይ ብዙ ነገር ማለት ይቻላል። ብዙ ችግሮችን የምናነሳ ይመስለኛል። የዛሬ ሁኔታዎች ይበልጡን ችግሮቿን ያጎሉም ይመስላል። በእርግጥ የአገሪቱ ዋና መቀመጫ የመንግስት መቀመጫ ብቻ ሳይሆን የአፍሪቃም በአለም አቀፉም ደረጃ ትልቅ ስፍራ የሚሰጣት ከተማ ሆናለች። ጓዟን ይዛ ነው፣ ግን ፈተናዎቿን ችግሮቿን ይዛ ነው። እና እስኪ ቅድም ወዳልነው ጉዳይ እንግባ። ሌሎች ሀሳቦች የሚንጸባረቁባቸው መድረኮች ላይ በዚህ ጊዜ እና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድን ፍላጎት ለማራዘም ወይም ለማሳካት የሚደረጉ መሆናቸው በራሱ ችግር ላይሆን ይችላል። ከሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም መሰረታቸው ቅድም እንደገለጹት ተጨባጭ እውነታዎች በመሆን ፋንታ የሰዎች ፍላጎት እንደ እውነታ የሚቀርቡበት አለና እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርሷ አሁን እንዳቀረባቸው አይነት ጥናቶች ለአጥኚዎች ብቻ ሳይሆን ለሕብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙኃን ፋይዳ እንዳለ ነው። ዛሬ እንደምናደርገው ውይይት ያለ በምን መልኩ መረጃዎች የብዙ መሆን ይችላሉ፣ እንዴት ይመለከቱታል? ይህን ጠቅላላ ነ አድማጮች፣ ውይይቱ ይቀጥላል። ሳምንት እንመለሳለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አፍሪካ ውስጥ ኃይል ተጠቃሚ ጽንፈኝነትና ሽብርተኝነት እየተስፋፉ መሄዳቸው በአህጉሪቱ ጸጥታ በዘላቂ የልማት ግቦቿና በዲሞክራሲያዊ ክንዋኔዎቿ ላይ ከባድ ፈተና ጋርጠዋል ሲሉ በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ቤት ሌነርድ የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ጽሁፉን ጀምረዋል። እነዚህ አደጋዎች የሚፈታተኑት አፍሪካን ብቻ ሳይሆን ዓለም አቀፉን ማህበረሰብም ጭምር ነው። መፍትሄ ሊገኝ የሚችለውም በዓለም አቀፍ ምላሽ ብቻ ነው ሲሉ አምባሳደሯ አስጠንቅቀዋል። አምባሳደር ሌነርድ ይህን የተናገሩት በአፍሪካ ህብረት የዩናይትድ ስቴትስ ሚሽን እና የህብረቱ ኮሚሽን በቅርቡ በጋራ ባዘጋጁት ኃይል ተጠቃሚ ጽንፈኝነትን መከላከልና መዋጋት ላይ ያተኮረ አውደ ጥናት ላይ ነው። በውይይቱ ላይ የህዝባዊ ዲፕሎማሲን አቅሞች ስራ ላይ ማዋል አስፈላጊነቱ ጎልቶ ተወስቷል። በአፍሪካ ህብረት በራሱ ውስጥ የጸጥታ ሙያ እውቀት ግንባታን ለማስተባበር እንደ የመረጃ ልውውጥና የቴክኖሎጂ እውቀት መገበያያ ካምፖች የመሳሰሉትን መጠቀም ውጤታማ ለመሆኑ ማሳያ ከመሆኑም ባሻገር የዩናይትድ ስቴትስ ሚሽን የአፍሪካን ሰላምና ጸጥታ ማራማድ አላማ የሚያጎለብት መሆኑም ተገልጿል ሲል ርዕሰ አንቀጹ ጨምሮ አስረድቷል የአፍሪካ ህብረት ሽብርተኝነትን ለመከላከልና ለመዋጋት እንደ ኤሮፓውያን አቆጣጠር በ2002 ዓ ም ለነደፈው እቅድ ይህ አውደ ጥናት ድጋፍ ሰጥቷል ትብብር ለማድረግ የሚቻልባቸውን አካባቢዎች ለይቷል ወደፊት በትብብር መስራት የሚቻልባቸውን መንገዶችም ተልመዋል ብሏል በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሌነርድ በንግግራቸው እንደማናቸውም የዓለም አካባቢዎች ሁሉ ይህች አህጉርም አፍሪካውያን ራሳቸው የሚመሩትና የኃይል ተጠቃሚ ጽንፈኝነት መነሾዎች ለሆኑት ጉዳዮች ራሳቸው የመፍትሄ መንገዶችን የሚነድፉበት አቅም ሊያገኙ የሚችሉበት አጠቃላይ ስልት ወሳኝ መሆኑን አስገንዝበዋል። ይህ የዩናይትድ ስቴትስን የውጭ ፖሊሲ ግቦች ለማራመድ ብቻ ሳይሆን በአፍሪካ አህጉር ሰላምና ብልጽግናን እውን እናደርጋለን በማለት የተነደፈውን አጀንዳ 2063 በተግባር ለመተርጎም አስፈላጊ መሆኑን እንዳሰመሩበት ርዕሰ አንቀጹ ጨምሮ ጠቁሟል። ዩናይትድ ስቴትስ እነዚህን ግቦች ለማሳካት ጠንካራ አጋራችሁ ሆና ከጎናችሁ ትቆማለች በማለት አምባሳደር ሌነርድ ቃል ገብተዋል። ከአፍሪካ ሕዝብ ሰባ ከመቶ ከሃያ አምስት አመት በታች እንደመሆኑ የሚመለከታቸው ወገኖች ሁሉ ወጣቱን እንደ ግጭት መንስኤ ሳይሆን እንደ ሰላም ግንባታ አጋር መመልከት እንደሚገባቸው አምባሳደሯ አሳስበዋል። አስከትለውም ሴቶችም በሰላምና ጸጥታ ግንባታ ጥረቶች ማለትም በሰላም ጥበቃ ተልዕኮች፣ በሰላም ድርድሮች፣ በፖለቲካ ውሳኔ ሰጪነት እንዲሳተፉ ሲደረግ የማህበረሰቦች ደህንነት በተሻለ እንደሚጠበቅ አስረድተዋል። አፍሪካ ውስጥ ያሉት የጸጥታ ፈተናዎች ከባድ መሆናቸውን ባሉኝ ተሞክሮዎች የምገነዘበው ነው። ነገር ግን እሴቶቻችንን፣ አጋርነታችንንና ያሉንን አቅሞች አንድ ላይ ይዘን ከተጓዘን እንደምናሸንፍ እተማመናለሁ። ዩናይትድ ስቴትስ የአፍሪካ ጠንካራ አጋርነቷንና የአፍሪካ ህብረት ለሀገሪቱ ዘላቂ ሰላምና ብልጽግና ያለው ራዕይ እንዲሳካ ድጋፍ መስጠቷን እንደምትቀጥል በድጋሚ አረጋግጣለሁ ሲሉ አምባሳደሯ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች በ19ና 22 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ የሚተላለፈው ስርጭታችንም የዛሬው እዚህ ላይ ማብቃቱ ነው። ነገ ቅዳሜ እንመለሳለን። ያስተናገድናችሁ ናችሁ እኔ ያሉላ ከበደና ባልደረባዬ አዲስ አበበ ከአቀናባሪው ንጉሥ ታምሬ ጋር ነው ከቢሊዮሽን ጋር ነው መልሰን የምንተዋችሁ ላቨርቦይ But it plays with my emotions. I want you. Falcão